ቅዳሜ ማለዳ ከዋይት ሀውስ ቤተ መንግሥት አቅራቢያ በመነሳት አሜሪካውያን በታሪካዊ የፔንስልቬንያ ጎዳና ወደ ሕዝብ ተወካዮቹ መቀመጫ ካፒተል ሂል የእግር ጉዞ በማድረግ የተቃውሞና የለውጥ ድምፃቸውን አሰምተዋል። እጅ ወደ ላይ ብያለሁ፣ አትተኩስ ሲሉ እጃቸውን ወደ ሰማይ በማንሳት በፈርግሰን ምዙሪ በፖሊስ ባልደረባ በበርካታ ጥይቶች ተደብድቦ ሕይወቱ ያለፈው ጥቁር አሜሪካዊ የአስራ ስምንት ዓመት ወጣት ማይክል ብራውንን ሁኔታ ሲቃወሙ ታፈንኩኝ መተንፈስ አቃተኝ በማለት ደግሞ በኒውዮርክ ፖሊስ ባልደረባ ክንድ አንገቱን ታፍኖ ሕይወቱ ያለፈው ኤሪክ ጋርነርን አሟሟት አውግዘዋል። በስፋት ደግሞ በፖሊስ ባልደረቦች በተለይ አነስተኛ ቁጥር ባላቸውና በምጣኔ ሀብት እድገት ያልተካተቱ ማኅበረሰቦች ላይ የሚደርሱ የመብት ጥሰቶች እንዲቆሙ ጠይቀዋል። በዚህ ሰልፍ አሜሪካውያን የቆዳ ቀለም፣ ጾታ፣ ዕድሜና ሃይማኖት ሳይለያቸው እጅ ለእጅ ተያይዘው ነው በሰልፉ ላይ የታዩት። ሚሚስ በአስር ሺዎች የተገመቱ አሜሪካውያን ከዋይት ሃውስ ቤተ መንግሥት እስከ ኮንግረሱ መቀመጫ ሰፊውን ፔንስልቬንያ ጎዳና ከአፍ እስከ ገደፉ ሞልተው ለሦስት ማይልስ ያህል ሕዝባዊ ተቃውሞ በሰላም አካሂደዋል። ከመላ አገሪቱ በአውቶቡስ ተሳፍረው የመጡ በርካታ ሰዎችም በሰልፉ ላይ ተሳትፈዋል። በዚህ ሰላማዊ ሰልፍ ላይ በፖሊስ ጭካኔ አያያዝ በራሳቸው በግል ወይም በቤተሰባቸው ላይ የደረሰባቸው እናቶች፣ አባቶች፣ እህቶችና ወንድሞች የጉዳተኛ ቤተሰብ አባላቶቻቸውን ፎቶ ይዘው አደባባይ ወጥተዋል። ጆሹዋ ሎፔዝ እባላለሁ ነው የሚለው ከኒውዮርክ ማናሃተን ነው የመጣው። አጎቴ ጉዳት ደርሶበታል። በኒውዮርክ የፖሊስ ባልደረቦች በ2011 ዓ ም ተገድሏል ይላል ጆሹዋ ሎፔዝ። በፔንስልቬኒያ ጎዳና ላይ በተለያዩ ጊዜያት በፖሊስ ባልደረቦች በተለይ አፍሪካ አሜሪካውያን ወጣቶች የተገደሉባቸውን ፎቶዎችና ዘገባዎችን የሚያሳዩ ጋዜጦችን በሰፊው ዘርግቷል። ከእነዚህ ጉዳተኞች መካከል በ1990ዎቹ በኒውዮርክ የተገደለው ማመዱ ዲያሎ፣ ጆን ክራውፎርድ፣ ትሬቨን ማርቲን እና በቅርቡ ደግሞ ማይክል ብራውን ኤሪክ ጋርነር እና የሌሎችንም ሁኔታዎች አስመልክቶ የጋዜጦችን ዘገባዎች አሳይቷል። በዚህ ሰላማዊ ሰልፍ ላይ ያነጋገርናቸው በርካታ አሜሪካውያን በዩናይትድ ስቴትስ የፖሊስ ኃይል የጸጥታ ማስጠበቅ አሰራሮችን የሚለውጥ ሕግ በኮንግረስ እንዲያልፍና በፍጥነት ተግባራዊ እንዲሆን ጠይቀዋል። በኒውዮርክ በ19 ጥይት ተደብድቦ ሕይወቱ ያለፈው ማመዱ ዲያሎ እናት ካዲያቱ ዲያሎም ከ16 ዓመታት በፊት የታይም መጽሔት የልጃቸውን ፎቶ በፊት ለፊት ገጽ ያተመበትን አሮጌ መጽሔት ለሕዝብ እያሳዩ ርዕሱን አንብበዋል። ጥቅስ የፖሊስ ጭካኔና የዘር ግንኙነት ይላል። በዚያን ወቅት አሉ፣ የልጄ ገዳያዎች በወንጀል ሳይጠየቁ ሲቀሩ ከዚህ በኋላ እንዲህ ዐይነት ፍትሕ አልባነት ፈጽሞ አይደገምም ብለን ነበር። ዛሬ ያ ዘመን ሁሉ አልፎ ተመሳሳይ የፍትሕና የተጠያቂነት መጥፋት አሳስቦናል ብለዋል ካዲያቱ ዲያሎ። ዛክ ዊታ የኦሃዮ ነዋሪ ነው። ፍትሕና እኩልነት ሊታጠፉ የማይገባቸው የአሜሪካ እሴቶች እንደሆኑ ያምናል። በዚህ ረገድ ሁሉን አቀፍ የማኅበረሰብ ፍትሕ እንዲመጣ፣ በተለይ የማኅበረሰብ ደህንነት ጥበቃ አነስተኛ ቁጥር ያላቸውን አሜሪካውያን የሚጎዳ ሊሆን አይገባውም ይላል። እኔ ሁሉም የፖሊስ ባልደረቦች እንዲህ ናቸው ብዬ የማስብ ሰው አይደለሁም። ነገር ግን የደህንነት ሥርዓቱ ኢፍትሐዊ ነው። ደህንነት ለማስጠበቅ ሕይወታቸው የሚያልፍ የፖሊስ ባልደረቦችን ማክበር አለብን፣ ደግሞም እናዝናለን። ነገር ግን ጥፋት ሲያጠፉ ተጠያቂ መሆን አለባቸው። በተግባርም የምናየው ፖሊሶች ነፍስ አጥፍተው በነጻ ሲለቀቁ ነው። ይሄ ኢፍትሐዊ አሰራር ነው። ጆን ስቱዋርት ያለውን ለመድገም ልሞክር። የፖሊስ ባልደረቦች ለማኅበረሰቡ ለሚያበረክቱት አስተዋጽኦ ሊመሰገኑ ይገባቸዋል፣ ነገር ግን ማንም ከተጠያቂነት ሊያመልጥ አይገባም። ዊልያም ቢመን አፍሪካ አሜሪካዊ ነው። መሰረታዊ ችግሩ ጥቁር ወንዶች ለብቻ ተነጥለው መጠቃታቸው፣ ጥቃቱን የሚያደርሱ ደግሞ ተጠያቂ አለመሆናቸው መሆኑን ይናገራል። ልዩነት መኖሩ ግልጽ ነው። መረጃዎችን ብናጣቅስ ጥቁር ወንዶች ተነጥለው ከማንኛውም ኅብረተሰብ በእጅጉ ልዩነት እየታየ ይታሰራሉ፣ ይዋከባሉ፣ ይገደላሉ። በዚህ ሰልፍም ብዙ ሰው የተረዳው ጉዳይ ይመስለኛል። ለዚህ ነው እዚህ ተገኝቶ ድምፅ ማሰማት አስፈላጊ የሆነው። ስቴፍኒ ሮ ፊሊፒን አሜሪካዊት ናት። ለውጥ ለማምጣት ከተፈለገ ብሔራዊ ህጎችን ማውጣት አስፈላጊ ነው ትላለች። የህዝብ ተወካይ ኮንግረስ አባላትና ሴኔተሮቻቸውን እንዲሁም የግዛት ተመራጮቻቸውን ስልክ በመደወል ድምጽ ማሰማት ይገባቸዋል። የህግ ለውጥ ሊደረግ ይገባል። እንዲህ ያሉ የፖሊስ ጭካኔ ተግባራት የሚቀጥሉት ተጠያቂነት በመጥፋቱ ነው። ለዚህ መሰረቱ ዘረኝነት እንደሆነ ግልጽ ነው። ስለዚህ አሰራሩን ከስር መሰረቱ የሚያስተካክል ብሔራዊ የህግ ማዕቀፎች ያሻሉ። ለዚህ ነው ማውራት ሳይሆን እርምጃ የሚያስፈልገው። በተለያዩ የጥቁር አሜሪካውያን የሲቪክ ማኅበራትና በተለይ ደግሞ በቄስ አልሻርፕተን በተስተባበረው ሰልፍ ላይ ጉዳት የደረሰባቸው ቤተሰቦች አባላትም ንግግር አድርገዋል። አብዛኛው ታዳሚና ተናጋሪዎቹ ያሰመሩበት ጉዳይ የሕግ ለውጥ፣ የፖሊስ ባልደረቦች ሥራቸውን በቪዲዮ ካሜራ እንዲቀርጹ፣ የሚያገለግሏቸው ማኅበረሰቦች ጋር በቅርበት እንዲሠሩ፣ ወጥ ሥልጠና እንዲሰጣቸው የሚጠይቁ መስፈርቶችን አስተጋብተዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን ዲሲ። thank yes. you yes.